ለፋንታ ዲላሎ ዳካር የበርካታ እድሎች ገበታ ናት። አገሯ ብሩህ ተስፋ እንዳላትም ታምናለች። ይህን በራስ መተማመኗን ለአገሯ ልጆች ለማካፈል ታልማለች። ለዛም ነው የ31 ዓመቷ ፋንታ ከአገራቸው ይልቅ በአውሮጳ ሥራ ለማግኘት የሚያልሙ ወጣት አፍሪቃውያን ላይ አተኩሮ የሚንቀሳቀሰውን የሴኔጋላዊ ህልም የተሰኘ ድርጅት ያቋቋመችው። ከሌሎች ሴኔጋላውያን ይልቅ ተምሯል ቢሆንም ግን ስራ ማግኘት አልቻለም። ስለዚህ ምን ማድረግ ትችላለህ? መሰደድ ወይስ በጀርባህ ለጥ ብለህ መተኛት አይደለም። በየቀኑ ማለዳ እየተነሳ የምትችለውን መስራት አለብህ። ፋንታ የቡና መሸጫ ሱቅ እንዲከፍት የረዳችው ጎረቤቷ ቦካ እንዲህ አይነት ሰው ነው። ሁሉንም ነገር በወረቀት ላይ አሰፈርኩና አሳዩዋቸው። ስራው ስኬታማ እንዲሆን ምን ማድረግ እንዳለብኝ አማከሩኝ። የምሰራበት ቦታም አገኙልኝ። በየወሩ በሺዎች የሚቆጠሩ የተማሩ ሴኔጋላውያን ስራ ፍለጋ አገራቸውን ጥለው ይወጣሉ። ብዙዎቹ የሜዲትራኒያን ባህርን በጀልባ ለማቋረጥ ሲሞክሩ ሕይወታቸውን አደጋ ላይ ይጥላሉ። እንደ ዓለም አቀፉ የስደተኞች ድርጅት ከሆነ ካለፈው ጥር እስከ መጋቢት የጣሊያን የባህር ጠረፍ ከደረሱ ስደተኞች መካከል 1ሺ 200 ሴኔጋላውያን ይገኙበታል። የሴኔጋላዊ ህልም የተሰኘው ድርጅት ቦኮ የመሰደድ ሀሳቡን እንዲቀይር በማሳመን የሥራ ፍቃድ እንዲያገኝና ስለሚሠራው ነገር እቅድ እንዲያወጣ አግዞታል። በመላ አገሪቱ በሚገኙ ትምህርት ቤቶች ፋንታ ከወጣቶች ጋር ትሰራለች። ለእሷ አሁን ላለው የስራ አጥ መብዛት ቀውስ መፍትሄው የንግድ ዘርፍና ግብርና ናቸው። ሌላው ቀርቶ በየሳምንቱ ማለቂያ ቀናት ሁሉ በርካታ ወጣቶች ሊያደምጧት ወደ እሷ ይመጣሉ። ሰዎች በሀገራቸው ከመስራት ይልቅ የአምስተርዳምን ጎዳናዎች የበርሊንን መንገዶች ወይም የባርሴሎናን መንገዶች መጥረግን ይመርጣሉ። ምክንያቱም ይህ ስኬት እንደሆነ ያስባሉ። ውድ ልብሶች ለብሰው ወደ ዳካር ተመልሰው ከአውሮፕላን ሲወርዱ ዘመዶቻቸው ሻንጣዎቻቸውን ይሸከማሉ። ወደ አውሮፓ መሄድ ስለቻሉ ቆንጆዋን መርጠው ያገባሉ። ከአንድ ወር በኋላ በርሊን ተመልሰው ጎዳና ይጠርጋሉ። የፋንታ የህይወት ታሪክ በራሱ ጥሩ ምሳሌ ነው። ከደህና ቤተሰብ የተገኘች በመሆኗ ወላጆቿ ወደ ፈረንሳይ ሄዳ እንድትሰራ ቢፈልጉም ትምህርቷን መርጣ ዩኒቨርሲቲ ገባች። የጀርመኑ ኮንራድ አደናወር የተሰኘው ተቋምም ነጻ የትምህርት ዕድል ሰጣት። በዚህ መካከልም የዳካር ከተማ ምክትል ከንቲባም ሆና ነበር። ለእርሷ ግን ትምህርት የሁሉ ነገር ቁልፍ ነው። ይህች ተማሪም ትስማማለች። ፋንታ የኒያራ አያ ነች። ትምህርቴን ሳጠናቅቅ እንደ ሷ መሆን እፈልጋለሁ። ማማዱ ማክታር ግን ፋንታ በምትለው አይስማማም። ቢማርም ለአመታት ሴኔጋል ውስጥ ሥራ ማግኘት አልቻለም። ግራ የተጋባው የ35 ዓመቱ ማማዱ በጀልባ ተሳፍሮ ጉዞ ጀመረ። ነገር ግን የስፔን የባህር ጠባቂዎች ከጉዞ አስቀሩት። ሆኖም ለልጁ ሲል ድጋሚ የመሞከር ሀሳብ አለው። ልጄ ብሩህ መፃኢ ዕድል እንዲኖረው እፈልጋለሁ። እንደኔ እንዲኖር አልሻም። እዚህ በመቆየት ህልሜን አሳካለው የሚል እምነት የለኝም። እንዲህ አይነት ታሪኮች ነው በየዕለቱ ፋንታ የምትጋፈጠው። እንዲያም ሆኖ ወደ አውሮጳ የሚደረገው ጉዞ ሴኔጋላውያንንም ሆነ አገራቸውን አልጠቀምም።